የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሰኞ ግንቦት ሁለት 2013 ዓ.ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በሰሜን ኢትዮጵያ ሰብአዊ መብት ተጥሷል በሚል ፓርቲያርኩ በቅርቡ የተናገሩት የቤተ ክርስቲያን ዋና አቋም አይወክልም ማለቷ ተገለጸ። በሚጠበቀው የኢትዮጵያ ምርጫ የመራጮች ምዝገባና ሕዝባዊ ተሳትፎ በጣም ዝቅተኛ ነው ተባለ። የደቡብ ወሎ አስተዳደር ወደ አካባቢው የሚገቡ ተፈናቃዮች ብዛት እየጨመረ በመሄዱ ተግዳሮቶች እንደገጠሙት አስታወቀ። የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ጤና ስጥልኝ፣ እንደምናመሻችው። ዜናውን የማሰማችው ቆንጂ ይታየ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሰሞኑን የሰጡት አስተያየት የግላቸው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የሚወክል አይደለም ሲል ቅዱስ ሲኖዶስ አስታውቋል። ፓትርያርኩ የሰጡት አስተያየት በቅዱስ ሲኖዶስም ሆነ በቋሚ ሲኖዶስ ውይይት የተደረገበት አይደለም ሲሉ የቅዱስ ሲኖዶሱ ዋና ጸሐፊ ብፁዕ አቡነ ዮሴፍ ገልጸዋል። ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሰሞኑን በሰጡትና ሾልኮ ወጣ በተባለ አስተያየታቸው በትግራይ ተወላጆች ላይ ጅምላ ግድያና የዘር ማጥፋት ወንጀል እየተፈጸመ ነው ብለዋል። ብፁዕ ወቅዱስ አቡነ ማትያስን በአካል አግኝተን ለማነጋገር ጥረት እያደረግን ነው። በሌላ በኩል ደግሞ ይህንኑ ፓትርያርኩ ያስተላለፉትን መልእክት የሚቃወም መግለጫ የአዲስ አበባ ሀገረ ስብከት ማውጣቱ ታውቋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። ብሔራዊ የምርጫ ቦርድ በሶማሌ ክልል ያሉ ተቃዋሚ ፓርቲዎች በመራጮች ምዝገባ ሂደት ላይ ያላቸውን ቅሬታ ተቀብሎ በሰባት የምርጫ ክልሎች ላይ የመራጮች ምዝገባ እንዲቋረጥ ወስኗል። ቦርዱ አምስት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ዝግጅት እየተደረገበት ያለውን ምርጫ አስመልክቶ ያወጡትን መግለጫም ትክክለኛው የምርጫ ዝግጅት ሂደት የማያንጸባርቅ ነው ብሎታል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። ከአንድ መቶ የሚበልጡ የቀድሞ የኢትዮጵያ የሰላም አስከባሪ ሰራዊት አባላት ሱዳን ውስጥ ጥገኝነት መጠየቃቸውን የተባበሩት መንግስታት ድርጅት አስታውቋል። ድርጅቱ ጥገኝነት ጠያቂዎቹ ጥያቄያቸው ወደሚታይበት ደህንነቱ ወደ ተጠበቀ ስፍራ መወሰዳቸውንም አስታውቋል። የፈረንሳይ ዜና አገልግሎት ያጠናቀረውን ዘገባ ሀብታሙ ስዩም። ትግራይን ጨምሮ የተለያዩ ክልሎቿ በእርስ በርስ ግጭቶች በእጅጉ ከተጎዱባት ኢትዮጵያ የመጡ ወደ መቶ ሀያ የሚጠጉ የቀድሞ ሰላም አስከባሪዎች ሱዳን ውስጥ ጥገኝነት መጠየቃቸውን የተባበሩት መንግስታት ድርጅት በትናንትናው ዕለት አስታውቋል። ሰላም አስከባሪዎቹ እንደ አውሮፓውያን አቆጣጠር ታኅሳስ 31 ላይ ከምዕራብ ሱዳን ዳርፉር ክልል እንዲወጣ ዕቅድ የተያዘለት የተባበሩት መንግስታት ድርጅት የአፍሪካ ህብረት የዳርፉር ተልእኮ አባላት እንደነበሩም ተነግረዋል። እስካሁን መቶ ሀያ ወደ ሀገራቸው ተመላሽ የነበሩ የቀድሞ የተባበሩት መንግስታት ድርጅት አፍሪካ ህብረት የዳርፉር ተልእኮ ሰላም አስከባሪዎች ዓለም አቀፍ ከለላን ጠይቀዋል ሲሉ የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ቃል አቀባይ ለፈረንሳይ የዜና አገልግሎት ኤፍፒ በኢሜይል ገልጸዋል። የተባበሩት መንግስታት ድርጅት የስደተኞች ድርጅት በበኩሉ የቀድሞዎቹ የሰላም አስከባሪዎች ሱዳን ውስጥ ጥገኝነት መጠየቃቸውን አረጋግጠዋል። የስደተኝነት ጥያቄያቸው ወደሚታይበት ደህንነቱ ወደ ተጠበቀ ስፍራ እንደሚወሰዱም ጠቁሟል። ለደህንነት ሲባል በጉዳዩ ላይ ተጨማሪ ማብራሪያ ከመስጠትም ተቆጥቧል። ሁሉም ጥገኝነት ጠያቂ የቀድሞ ሰላም አስከባሪዎች የመጡት ከትግራይ ክልል ይሁን አይሁን በአፋጣኝ ግልጽ አልተደረገም። በሺዎች የሚቆጠሩ ሰዎች የተገደሉበት በኢትዮጵያ ፌዴራል ኃይሎችና በክልሉ አመራሮች መካከል የነበረው የትግራይ ክልል ግጭት ባለፈው ህዳር ወር ላይ ነበረ እየተቀሰቀሰው ጦርነቱ ስልሳ ሺህ ያክል ስደተኞችን እንደ አውሮፓውያን አቆጣጠር ሚያዝያ 2019 ላይ የቀድሞ አምባገንን መሪዋን ኦማር አልበሽርን ካስወገደች በኋላ በኢኮኖሚ ነውጥና ባድረጋ ሽግግር ውስጥ ወደምትገኘው ጎረቤት ሀገር ሱዳን እንዲሰደዱ አስገድደዋል። የኖቤል ሰላም ሽልማት ተሸላሚው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአማራ፣ ኦሮሚያ፣ ቤንሻንጉል ጉሙዝ ክልሎችን ጨምሮ በተለያዩ የሀገሪቱ ክፍሎች ከተፈጠሩ የብሔር ግጭቶች ጋርም እየታገሉ ነው። የተባበሩት መንግሥታት ድርጅትና የአፍሪቃ ህብረት የዳርፉር ተልዕኮ ወደ ዳርፉር የተሰማራው በአውሮፓውያን መቆጣጠሩ 2007 ላይ ነበረ። ከጥር ወር ጀምሮ 800 የሚሆኑ የታጠቁና ሲቪል የተልእኮ አባላትን ከስፍራው ማስወጣት ጀምረዋል። የማስወጣት ሂደቱ በስድስት ወር ውስጥ እንደሚጠናቀቅም ተነግረዋል። ዳርፉር ተገፍተናል በሚሉ አናሳ የአፍሪካ አማጽያንና አረቦች ባየሉበት የበሽር መንግሥት መካከል የተደረገ መራር ጦርነትን አስተናግዳለች። እንደተባበሩት መንግስታት ድርጅት መረጃ ጦርነቱ 300,000 ሰዎችን ገድሎ 2.5 ሚሊዮን ሰዎችን ከመኖሪያቸው አፈናቅሏል። ሀብታሙን ለዘገባው አመሰግናለሁ። ሞቃዲሾ ውስጥ ፖሊሶች በአጥፍቶ ጠፊ ቦምብ ጥቃት ተገድለዋል። ትናንት እሁድ ማታ ዋና ከተማዋ ሞቃዲሾ ውስጥ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ ስድስት ሰዎች እንደተገደሉና አምስቱ ፖሊሶች እንደሆኑ ተገልጿል። የሀገሪቱ የፖሊስ ቃል አቀባይ ሻለቃ አህመድ አብድላሂ ባሻኔ ከተገደሉት መካከል ሁለቱ የፖሊስ አዛዦች መሆናቸውን አረጋግጠዋል። አንደኛው የተገደለው ሲቪል ፖሊስ ጣቢያው አጠገብ የሚኖር እንደነበረ ነው የተገለጸው። እማኞች እንዳሉት አጥፍቶ ጠፊው ዋቤሪ ፖሊስ ጣቢያ አጠገብ ፖሊሶቹ ጋር ተጠግቶ በሰደርያ የታጠቀውን ቦምብ አፈንድቶታል። ለቦምብ ጥቃቱ የሶማሊያ ባለስልጣናት የአልሸባብ ድርጊት ነው ሲሉ ወንጅለዋል። አዲሱ የቻድ ርዕሰ ብሔር ጀኔራል መሐማት ኢድሪስ ዴቢ በዛሬው ዕለት ወደ ኒጀር መጓዛቸው ተገልጿል። ጀኔራሉ ባለፈው ወር የሀገሪቱ ፕሬዝደንት የነበሩት አባታቸው ኢድሪስ ዴቢን ሕልፈት ተከትሎ የጦር ሰራዊቱ አመራሩን እንዲይዙ ከሰየማቸው ወዲህ ዓለም አቀፍ ጉዞ ሲያደርጉ የዛሬው የመጀመሪያ ጊዜያቸው መሆኑ ነው። የቻዱ መሪ ኒጀር ዋና ከተማ ኒያሜ ሲደርሱ የሀገሪቱ ጠቅላይ ሚኒስትር ኡሙዱ ማሐማዱና ሌሎችም ከፍተኛ ባለስልጣናት አቀባበል አድርገውላቸዋል። የቻዱ ርዕሰ ብሔር ከአዲሱ የኒጀር ፕሬዚደንት ማሐማድ ባዙም ጋር ተገናኝተው እንደሚነጋገሩ ይጠበቃል። ባለፉት ሁለት ዓመታት የጽንፈኞች ጥቃት እየተባባሰ በመጣበት ከቦርኪና ፋሶ ጋር በሚያዋስናት ድንበር አቅራቢያ በሚገኘው የምዕራብ ኒጀር አካባቢ 1200 የቻድ ወታደሮች ሰፍረዋል። ቻድና ኒጀር የአምስቱ የሳህል ሀገሮች ቡድን ተብሎ የሚጠራውና ቦርኪና ፋሶን፣ ማሊን እና ሞሪታኒያንም የሚያካትተው ክልላዊ ጸረ ሽብርተኛ ሰራዊት አባላት ናቸው። ለረጅም ዓመታት ስልጣን ላይ የቆዩትን ፕሬዝደንት ዴቢን በመግደል አዲሱ የቻድ መንግስት ተጠያቂ ያደረገው ታጣቂ ቡድን አንዳንድ አባላት ድንበር አቋርጠው ኒጀር ገብተዋል እያለ ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ስንሻገር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባገኘነው የወረሽኙ ይዞታ መግለጫ መሰረት በትናንትና ዕለት ከተመረመሩ 5303 ናሙናዎች ውስጥ ለቫይረሱ የተጋለጡ 485 ሰዎች መገኘታቸውን ለማወቅ ተችሏል። በዚሁ ዕለት በበሽታው ምክንያት ለህልፈት እንደተዳረጉ የተመዘገቡት ሰዎች ደግሞ 17 መሆናቸውን ያሳያል። በጠቅላላው በኮቪድ-19 ሳቢያ ህይወታቸው ያለፈው ሰዎች ቁጥር 3888 መድረሱን፣ በጠቅላላው በምርመራ ለቫይረሱ የተጋለጡ ሆነው የተገኙት ደግሞ 262702 ሲሆኑ ከዚህ ውስጥ 210030ው ያገገሙ፣ 48782ቱ አሁንም በቫይረሱ እንደተያዙ ያሉ መሆናቸውን የተቋሙ መረጃ ያመለክታል። ደቡብ አፍሪካ ውስጥ በአሁኑ ወቅት በከፍተኛ ፍጥነት የሚዛመቱ ሁለት የኮሮና ቫይረስ ዝርያዎች እንዳሉ የሀገሪቱ ባለስልጣናት ተናግረዋል። ከአፍሪካ ሀገሮች ሁሉ በኮቪድ-19 በከፋ ደረጃ የተጠቃችው ደቡብ አፍሪካ ሊከሰት ለሚችለው አዲስ የከበደ የቫይረሱ ስርጭት ተዘጋጅታለች። የደቡብ አፍሪካ የተላላፊ በሽታዎች ብሔራዊ ተቋም ባለስልጣናት ቢ1 6172 እና B117 B1 በሚል ስያሜ የሚጠሩት የቫይረሱ ዝርያዎች የተያዙ ሰዎች መገኘታቸውን ትናንትና ይፋ አድርገዋል። አንድ ነጥብ ስድስት ሚሊዮን የተረጋገጡ የቫይረሱ ተጋላጮች የተገኙባትና ሐምሳ አምስት ሺው ህሙማን ለህልፈት የተዳረጉባት ደቡብ አፍሪካ ከአፍሪካ ትልቁን ቁጥር ይዛለች። ህንድ ውስጥ በአሁኑ ወቅት እየተዛመተ ባለው የቫይረሱ ዝርያ የተያዙ አራት ሰዎች ተገኝተው ተለይተው እንዲቆዩ መደረጉንና ከእነሱ ጋር ንክኪ ያላቸውን ሰዎች ለማግኘት እየተፈለጉ መሆኑንም ባለስልጣናቱ አስታውቀዋል። በአሁኑ ወቅት ከህንድ በሚገቡ ተጓዦች ላይ የሚወሰዱ የምርመራ ናሙናዎች ላይ ጥብቅ ክትትል እያደረግን ነን ብለዋል የደቡብ አፍሪካ ባለስልጣናት። እንዲሁም መጀመሪያ ላይ እንግሊዝ ውስጥ በተከሰተው ዝርያ የተያያዙ አስራ አንድ ሰዎች መገኘታቸውንም ገልጸዋል። የህንዱን ይዞታ በተመለከተ ደግሞ ዕለታዊ የኮሮና ቫይረስ ተያዦች ቁጥር ካለፉት ቀናት ጋር ሲወዳደር በጥቂቱ የቀነሰ ይሁን እንጂ አሁንም እጅግ ከፍተኛ መሆኑ እየተነገረ ነው። በመጨረሻም በእስራኤል የጸጥታ ኃይሎችና ጸሎት በማድረግ ላይ በነበሩ ፍልስጤማውያን መካከል ኢየሩሳሌም በሚገኘው አላቅሳ መስጊድ አቅራቢያ ዛሬ ሰኞም ግጭት መቀስቀሱ ተነግሯል። ደረጀ ደስታ ዝርዝሩን ይዟል። የአይንማኞች እንደተናገሩት የጸጥታ ኃይሎች ወደ መስጊዱ ውስጥ ተቀጣጣይ ነገሮችና አስለቃሽ ጋዝ የለቀቁ መሆናቸውን ተቃዋሚዎችም ወደ እስራኤል የጸጥታ ሠራተኞች ድንጋይና ያገኟቸውን ነገሮች መወርወራቸውን ገልጸዋል። በድርጊቱም በርካታ ሰዎች የቆሰሉ መሆኑን ዘገባዎች ያመለከቱ ሲሆን ቢያንስ 50 የሚሆኑ ሰዎች በአቅራቢያው ወደሚገኙ ሆስፒታሎች የተወሰዱ መሆኑም ተገልጿል። የእስልምና እምነት ተከታዮች በረመዳን ጾም ውስጥ እጅግ የተቀደሰ ወቅት የሆነውን የላይላት አልቃድር በሚያከብሩበት ወቅት በተቀሰቀሰውና ካለፈው ቅዳሜ ምሽት አንስቶ እስከ እሁድ ድረስ የዘለቀውም ተቃውሞ ተከትሎ በተፈጠረው ግብግብ በርካታ ፍልስጤማውያን የቆሰሉ መሆናቸው ተነግረዋል። ግጭቱ የተቀሰቀሰው በጥንታይቱ ከተማ አልቃሳ መስጊድ በሚገኝበት ቦታ ነው። ይህ ስፍራ ለአይሁዶች እንደ ተራራው መቅደስ ለእስልምና እምነት ተከታዮች ደግሞ እንደተከበረው ቅዱስ ስፍራ የሚታይ መሆኑም ተዘግቧል። ለአይሁዶቹ ከሁሉም የላቀው ቅዱስ ስፍራ ሲሆን፣ ለሙስሊሞች ደግሞ ሦስተኛው የተቀደሰ ቦታ መሆኑም ተመልክቷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፕሬዝደንት በምስራቅ ኢየሩሳሌም በሚገኘው አልአቅሳ አካባቢ የተቀሰቀሰ ባለው ግጭት ዙሪያ ከሚመለከታቸው ወገኖች ጋር ዛሬ ሰኞ የተናጠል ንግግር ለማድረግ ማቀዳቸውን አስታውቀዋል። የተባበሩት መንግስታት ድርጅት እስራኤል በምስራቅ ኢየሩሳሌም የሚገኙ ፍልስጤማውያንን ከአካባቢው ማፈናቀሉን እንድታቆም መጠየቁም ተመልክቷል። የዩናይትድ ስቴትስ የጸጥታ አማካሪ ጄክ ሱሊቨን ትላንት እሁድ የእስራኤሉ አቻቸውን ሜር ቤን ሸሃቫትን ፍልስጤማውያን ቤተሰቦችን የማፈናቀሉን አዝማሚያ ጨምሮ ዩናይትድ ስቴትስ በኢየሩሳሌም ውስጥ ያለ ሁኔታ በእጅጉ ያሳሰባት መሆኑን በመግለጽ ያነጋገሯቸው መሆኑም ተዘግቧል። ደረጀን፣ ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ የተጠናቀረው ዜና በዚሁ ያበቃል። ሴቶች በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኝናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን ሁለት ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። ፓትሪያርኩ የሰጡት አስተያየት በቅዱስ ሲኖደስም ሆነ በቋሚ ሲኖደስ ውይይት የተደረገበት አይደለም ሲሉ የቅዱስ ሲኖደስ ዋና ጸሐፊ ብፁዕ አቡነ ዮሴፍ ገልጸዋል። ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ሰሞኑን በሰጡትና ሾልኮ ወጣ በተባለ አስተያየታቸው በትግራይ ተወላጆች ላይ ጅምላ ግድያና የዘር ማጥፋት ወንጀል እየተፈጸመ ነው ብለዋል። እስክንድር ፍሬው ዝርዝር ዘገባ አለው። ዛሬ በቅዱስ ሲኖዶስ የተሰጠው መግለጫ ከአነጋጋሪው የብፁሕ ቅዱስ አቡነ ማትያስ አስተያየት በኋላ ከቤተ ክርስቲያኗ እንደ ተቋም የተሰጠ የመጀመሪያ መግለጫ ነው። መግለጫውን የሰጡት የቅዱስ ሲኖዶሱ ዋና ጸሐፊና የሲዳማና የጌዴኦ ሀገረ ስብከት ሊቀጳጳስ ብፁሕ አቡነ ዮሴፍ እንዳሉት ቅዱስ ፓትርያርኩ ተጠሪነታቸው ለሲኖዶሱ ነው። ፓትርያርኩ ሰሞኑን የሰጡት አስተያየት ግን በሲኖዶሱ የማይታወቅና የግላቸው መሆኑን አቡነ ዮሴፍ አብራርተዋል። ብዙ መግለጫዎች የተሰጡትና የሚሰጡት የምላተ ጉባኤውንና የቋሚ ሲኖዶስን አወንታ ሲያገኙ ነው። ስለዚህ የቅዱስ ፓትርያርኩ መግለጫ አሰጣጥን አስመልክቶ ቅዱስ ሲኖዶስና ቋሚ ሲኖዶስ ሳይወስን ቅዱስ ፓትርያርኩ በግላቸው ቤተ ክርስቲያንና ቅዱስ ሲኖዶስን ወክለው መግለጫ መስጠት አይችሉም። በመሆኑም ቅዱስ ፓትርያርኩ የሰጡት መግለጫ በግላቸው የሰጡት እንጂ የቅዱስ ሲኖዶስ ውሳኔ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሾልኮ ወጣ በተባለ ቪዲዮ በሰጡት አስተያየት በተለይ በትግራይ ክልል እየተካሄደ ነው ያሉትንና የአረማዊነት ስራ ሲሉ የገለጹትን ተግባር አውግዘዋል። በልዩ ልዩ አካባቢዎች ችግር አለ ነገር ግን የትግራይን ያህል አይደለም ያሉት ፓትርያርኩ ህዝብ እያለቀ ነው ሲሉም ተደምጠዋል። ይህንን መነሻ ያደረጉ አንዳንድ ዓለም አቀፍ የመገናኛ ብዙሀንም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መሪ መንግስት በትግራይ ህዝብ ላይ የጅምላ ግድያና የዘር ማጥፋት እየፈጸመ ነው ማለታቸውን ሾልኮ ወጣ የተባለውን ቪዲዮ በመጥቀስ ዘግበዋል። የዛሬው የቅዱስ ሲኖዶስ መግለጫ ግን አስተያየቱ የግል እንጂ የቤተ ክርስቲያኗ አይደለም ብሏል። የሲኖዶሱ ዋና ጸሐፊ አቡነ ዮሴፍ እንዳሉት ፓትርያርኩ የሰጡት አስተያየት ከቤተክርስቲያኗ የተለመደ አሰራር የወጣና የማይወክል ነው። የቅዱስ ሲኖዶስ ምልአተ ጉባኤ በዓመት ሁለት ጊዜ ብቻ እንደሚሰበሰብ አቡነ ዮሴፍ አስታውሰዋል። ነገር ግን በዚሁ በቅዱስ ሲኖዶስ ጉባኤ የሚመረጥ ልዩ ልዩ ጉዳዮችን በቅርበት የሚከታተልና በራሳቸው በቅዱስ ፓትርያርኩ የሚመ የሚመራ ቋሚ ሲኖዶስ መኖሩን አመልክተዋል። ፓትርያርኩ የሰጡት አስተያየት ግን በቅዱስ ሲኖዶሱም ሆነ በቋሚ ሲኖዶሱ ውይይት ያልተደረገበት መሆኑን ነው የገለጹት። የሚመለከታቸው አካላትም ይህንን ከግምት እንዲያስገቡ ቅዱስ ሲኖዶሱ ጥሪ አቅርቧል። በቀጣው ርክበ ካህናት ቅዱስ ሲኖዶስ በአጀንዳ የሚነጋገርበት መሆኑን እየገለጽ ቅዱስ ፓትርያርኩ የሰጡት መግለጫ የቅዱስ ሲኖዶስ ውሳኔ ያልሆነ መሆኑን እየገለጽ ይህንንም የዓለም መንግስታት በሀገር ውስጥና በሀገር ውጭ ላችሁ ኢትዮጵያውያን እንዲሁም የኢትዮጵያ መንግስት ሊያውቁትና ሊገነዘቡት ይገባል። ቋሚ ሲኖዶሱ በወቅታዊው የአገሪቱ የጸጥታ ችግር ዙሪያ በመነጋገር የተለያዩ እንቅስቃሴዎችን ሲያደርግ መቆየቱንም ብፁዕ አቡነ ዮሴፍ ተናግረዋል። ስብሰባ ያስፈልገዋል። ቅዱስ ፓትሪያርኩ ይሰበስባል። ለማንኛውም ነገር ሲፈጠር እንደምታስታውሱት ብዙ ችግሮች ሲፈጠሩ ይኸው ቋሚ ሲኖዶስ ነው። ይህንንም እኮ አስመልክቶ ችግሩን በየትም በዚህ በሰሜኑም፣ በደቡቡም፣ በምስራቅም በተለያዩ ቦታዎች ችግር ተፈጠረ ሲባል የሚጠራው የሚሰበሰበው በአጀንዳ የሚይዘው ቋሚ ሲኖዶስ ነው። ቋሚ ሲኖዶስ ካየ በኋላ እርዳታ ሁሉ ሰጥተን እናውቃለን። እርዳታ ሁሉ አሁን አድርገናል። ባለፈው ወደ ለቤልሻንጉልም ለትግራይም ወደ 8 ሚሊዮን ከዚያ በኋላ ደግሞ እንደገና በእርዳታ የተሰበሰበ ወደ 13 ሚሊዮን ከዚያም ደግሞ ከኖርዝ አሜሪካ የዚሁ የቤተ ክርስቲያን ልጆች በአንድ ሊቀጳጳስ የሚመራ ገንዘብ ይዘው መጥተው ወደ 350 ሺህ ዶላር ለቤልሻንጉልና ለትግራይ የሰጡበት ሁኔታ ያም ቋሚ ሲኖዶስ ላይ ቀርቦ ውይይት አድርገንበት ነበረ እና በዚህ አይነት መንገድ ነው የሚሄዱት። ይሄ እንዳያችሁት ቀረጻውን አይታችሁታል። እኔ የማይቸዋለሁኝ በጎን የገባ ሰው ነው። ምንም መልኩንም አላቀውም ምንም ሳይሆን በሞባይልን የቀረጸው በእንዲህ አይነት ሁኔታ ነው ለአለም ይፋ ያደረገው ወይም እንደዚህ ችግር ፈጣሪና ኮንትሮቨርሻል መልእክት የያዘ ሆኖ አሁን ሁሉንም እንትን ያደረገው። በተያያዘ ዜና በኢትዮጵያ የዩናይትድ ስቴትስ አምባሳደር ጌታ ፓሲ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብጹዕ ወቅዱስ አቡነ ማትያስ ጋር ተገናኝተው መወያየታቸው ተገልጿል። የዩናይትድ ስቴትስ ኤምባሲ በፌስቡክ ገጹ እንዳስነበበው አምባሳደሯና ፓትርያርኩ በትግራይ ያለውን ሰብአዊ ቀውስና ፓትርያርኩ ሰሞኑን የሰጡትን አስተያየት ጨምሮ ሊቢያ ወቅታዊ ሁኔታ ላይ ተወያይተዋል። የውይይቱ ቀጠሮ ቀደም ብሎ የተያዘ ወይም ከፓትርያርኩ የሰሞኑ አስተያየት በኋላ የታቀደ ስለመሆኑ ግን የታወቀ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ብጹዕ ወቅዱስ አቡነ ማትያስን በአካል አግኝተን ለማነጋገር ጥረት እያደረግን ነው። ሌላ በኩል ደግሞ ይህንኑ ፓትርያርኩ ያስተላለፉትን መልእክት የሚቃወም መግለጫ የአዲስ አበባ ሀገረ ስብከት ማውጣቱ ታውቋል። በደንብ ደሎ ከተማ የክልሉ መገናኛ ብዙሃን ኦቢኤን ጋዜጠኛ ሲሳይ ፊዳ በታጣቂዎች መገደሉን የቄለም ወለጋ ፖሊስ መምሪያ አስታወቀ። የዞኑ ፖሊስ ጸጥታ ማስከበር ምክትል ኃላፊ ግድያውን የፈጸመው ሸኔና አባ ቶርቤ ነው ብለዋል። መንግስት ሸኔ በማለት የሚጠራቸው የምዕራብ ዞን ሸማቂዎች ቃል አቀባይ በበኩላቸው ግድያውን አልፈጸምንም ሲሉ አሰባብለዋል። ነኮር መልካ ዝርዝር ዘገባውን ልኳል። በቄሌ ሞለጋ ደምቢዶሎ ከተማ የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ጋዜጠኛ ሲሳይ ፊዳ ትናንት ከሰዓት በኋላ መገደሉን የዞኑ ፖሊስ መምሪያ የጸጥታ ማስከበር ምክትል ኃላፊ ኢንስፔክተር አህመድ ያሲን ገልጸዋል። ትናንትና በአስራ አንድ ተኩል ላይ ነው ገስጥቶ ተከሰተ። ዞሮ ዞሮ ሲሳይ ፊዳ የሚባለው ከሰርግ ቤት ወደ ቤታቸው የገቡ ያለ በሰላም ከህዝቡ ጋር ተገናንቶ ተጫውቶ ወደ ቤታቸው እየገቡ እያለ በበራቸው ላይ በሰኔ እና ባትሮገ የሚባሉ ሁለት ግለሰቦች በራቸው ላይ በመቆም አንድ ጥይት ተኩሶ በመምታታቸው ህይወታቸው ያርፋለች። አቶ ሲሳይ ህይወቱ ከማለፉ በፊት ቀድሞ ስፍራው ላይ ለደረሱ የጸጥታ ሰዎች ስለ ገዳዩ ማንነትም በቃሉ መናገሩን ኢንስፔክተር አመድ ገልጸዋል። የጋዜጠኛ ሲሳይን ቤተሰቦች በስልክ ለማነጋገር ያደረግኩት ጥረት አልተሳካም። የአቶ ሲሳይ አስከሬን ስርዓተ ቀብር የተፈጸመ መሆኑንና ከግድያው ጋር ተያይዞ በቁጥጥር ስር የዋለ እንደሌለ የፖሊስ ኃላፊው ተናግረዋል። ወይም ነው አሁን ሸኔ ብለው የጠቀሱልኝና የአባቶርቤ ግንኙነት ምንድን ነው? እነዚህ አካላት እነማን ናቸው? ሚዳ በተለይታ የሚያደርሱ የህዝብን መዋቅር ማፍረስ የሚፈልጉ የመንግስትን መዋቅር ማፍረስ የሚፈልጉ አጠቃላይ ለሁዳቸው እና ለጥቅማቸው ብቻ የዋሉ ነው ነው ያሉ፣ ሸኔ ነው እንዳለ ወደ ከተማ ከአሁን በፊትም ያሉ ሰዎች ነው። አንዳንድ አቶ ሲሳይ በፊት አሉ። ሲሳ አባቶርቤ ነው ብሎ አንቹ ነው ሰጥተዋሉ ጽሁፍን ባንቀበል አቶ ሲሳይን ለምንድን ነው የገደሏቸው? የገደሉት የመንግስት መዋቅር ስለሆኑ፣ ሁለትኛ ደግሞ ይሄ ህዝብ በህዝብ ስለፊት ተቀባይነት ስላሉ ከዚ አኳያ ነው እርምጃ የተወሰደባቸው። እጃቸው የሚሰጡ ጥሩ ነገር ይመስለኛል። ካለዛ ጸጥታ አካሎች ተቀናቸው እርምጃ እንደሚወስድ ማወቅ አለባቸው ብዬ ነው መንግት ማለ። ጥሩ በደንቢ ዶሎ ከተማ ከዚህ ቀደምም የመንግስት መዋቅር ውስጥ የሚሰሩ እንዲሁም ሌሎችም ሰዎች ሲገደሉ እንደነበር ሲዘገብ ቆይቷል። እና የጸጥታ መዋቅሩ ይህንን ጥቃት ቀድሞ መከላከል ለምንድን ነው ያልቻለው? አንዳንድ ጀሌዎች ይቀርቡ አሉ እንጂ የመንግስት አካሎችም አሁኑም ተቀናጅቶ እርምጃና ቁጥጥር ስር እያደረገ ነው። ግን አልፎ አልፎ የቀርቡ ጀሌዎች አሉ። እነሱም ደግሞ በማስረጃ መረጃ ተከታትለን ቁጥጥር ስለምን እንደምናዋል እርግጠኛ ነን። መንግስት ኦነግ ሸኔ ብለው የሚጠራቸው ራሳቸውን የኦሮሞ ነጻነት ጦር የሚሉት ሸማቂዎች የምዕራብ ዞን ቃል አቀባይ ቢሊሱማ ጎታ ግድያውን አልፈጸምንም ሲሉ የፖሊስን ክስ አስተባብለዋል። የኦሮሞ ነጻነት ሰራዊት በአንድ ሲቪል ላይ ግድያ አይፈጽምም። ይህ በደንብና በስነ ምግባር እየተከለከለ ነው። ነገር ግን በእስር ቤት ውስጥ መንገድ ላይ በገጠርና ከተማ ውስጥ ሰው እየተገደለ ነው። ይህንን የሚያደርገው ደግሞ የጸጥታ አካል ነኝ የሚለው የመንግስት ኃይል ነው ለዚህም ማስረጃችን ደግሞ በመንግስት ጸጥታ ኃይሎች የቤተሰቦቻቸው አባላት የተገደሉባቸው ሰዎች ናቸው ብለዋል። አባቶርቤ ከተባለው ቡድን ጋር ግንኙነት የለንም ብለዋል ቃል አቀባዩ። ሙቱ ሸኔ ምቲ ሙቱ አባቶርቤስ ምቲ። እኛ ሸኔ አይደለንም አባቶርቤም አይደለንም። መንግስት በቀጥታ ሸኔና አባቶርቤ ከሚባሉ አካላት ጋር መነጋገር ይችላል። እኛ አባቶርቤን አናውቅም። እንዲህ አይነት አደረጃጀትም የለንም። በኦሮሚያም ሆነ በሀገሪቱ ደረጃ እየተፈጸሙ ያሉትን ግድያዎች በተመለከተ ገለልተኛ የሆነ አካላት ጣርቶ አጥፊው ለፍርድ መቅረብ አለበት ብለዋል። ግድያውን የፈጸሙት የመንግስት ጸጥታ ኃይሎች ናቸው ሲሉ የሸማቂዎቹ ቃል አቀባይ ለከሰሱትም የዞኑ ፖሊስ ምክትል ኃላፊ ኢንስፔክተር አመድ ያሲን በሰጡት ምላሽ ይህ በፍጹም ውሸት ነው። በመንግስት መዋቅር ውስጥ የሚሰሩና ንጹሃን ዜጎችን የሚገሉት እነዚሁ ታጥቀው ጫካ ውስጥ የሚንቀሳቀሱ ሸኔ የሚባሉ አካላት ናቸው ብለዋል። የህዝብ ተወካዮች ምክር ቤት ህወሓትና ሸኔ በአሸባሪነት ተፈርጀዋል ሲል ባለፈው ሳምንት ባሳለፈው ውሳኔ ላይ ፌዴራል ጠቅላይ አቃቤ ህግ ዶክተር ጌዲዮን ጢሞቴዎስ በሰጡት ማብራሪያ እንዲህ ብለው ነበር። በተለምዶ ሸኔ የሚባለው ራሱን ደግሞ የኦሮሞ ነጻነት ሰራዊት የሚለው ቡድን ነው። በምዕራብ ኦሮሚያ እና በሌሎችም ክልሎች እየተንቀሳቀሰ ጥቃት የሚያደርስ ድርጅት ነው። ስለዚህ ራሱ ለራሱ የሰጠውን ስያሜ ግን እኛ የምናጸድቅበት ምክንያት የለንም ተገቢም አይሆንም ብለን እናምናለን። ይህ ቡድን ከዚህ በፊት እንደ ህወሀት ተመዝግቦ ህጋዊ እውቅና ህጋዊ ሰውነት እና ሰርተፍኬት ኖሮት የሚያውቅ አይደለም። ስለዚህ ስያሜው እሱ ራሱን በአንድ ስያሜ አንዳንዶች በሌላ ስም ይጠሩታል። በተለምዶ ኦነግ ሸኔ ባለበት። ስለዚህ በተለምዶ ከሚጠራበት ኦነግ ሸኔ ወይም ሸኔ ከሚባለው ደንቢዶሎን ጨምሮ በምዕራብ ኦሮሚያ የተለያዩ ቦታዎች ባለፉት ሶስት ዓመታት ውስጥ ብዙ ሲቪሎች እና በመንግስት መዋቅር ውስጥ የሚሰሩ ግለሰቦች ተገድለዋል። በእንዲህ አይነት ሁኔታ የአንድ መገናኛ ብዙሃን ዘጋቢ ሲገደል ይህ የመጀመሪያ ነው። ለአሜሪካ ድምፅ ናኮር መልካ ካምቦ ሶስት የትግራይ ፓርቲዎች ህወሓት አሸባሪ መባሉን ተቃወሙ። ሳልሳይ ወያነ፣ ባይቶናና ውድብ ናፅነት ትግራይ ባወጡት መግለጫ ህወሓት አሸባሪ መባሉ በትግራይ ህዝብና የትግራይ ተወላጅ ልሂቃን ላይ ጭፍጨፋ ለማካሄድ ታስቦ የወጣ የህግ ከለላ ነው ብለዋል። በጉዳዩ የፌዴራል ጠቅላይ አቃቤ ህግ ህዝብና ፓርቲ የተለያዩ ናቸው፣ የወጣው አዋጅም ህወሓትንና አባላቱን ብቻ የሚመለከት ነው እንጂ ለጠቅላላ ህዝቡ እንዳልሆነ ግልጽ ነው የሚል ምላሽ ሰጥተዋል። ሙልጌታ ጽብሃ ዝርዝር ዘገባ ልኮልናል። የትግራይ ክልል ብሔርተኛ ፓርቲዎች ፎረም አባላት የሆኑ ሳልሳይ ወያነ ትግራይ፣ ባይቶና ና ውድብ ናጽነት ትግራይ ባወጡት መግለጫ በትግራይ ሕዝብ ላይ ላለፉት ስድስት ወራት የዘር ማጥፋት ዘመቻ ሲካሄድ ቆይተዋል ብለው በቅርቡ በኢትዮጵያ ሕዝብ ተወካዮች ምክር ቤት የጸደቀው ህወሀት አሸባሪ ተብሎ መሰየምም ተቃውመዋል። መግለጫው አስመልክቶ ማብራሪያ የሰጡ የፎረሙ አባል ዶክተር ደጀን መዝገበም ህወሀት አሸባሪ ተብሎ በተሰየመበት ከፓርቲው ጋር የተግባር ወይም የሀሳብ መመሳሰል ያለው የሚል የተካተተ በመሆኑ በዚህም ማንኛውም የትግራይ ተወላጅና የክልሉ ተቋማት ላይ መንግስት የፈለገው ለማድረግ የሚፈቅድ በመሆኑ ነው የተቃወም ነው በማለት ገልጸዋል። ህወሀትን አሸባሪ ብሎ በመፈረጅ በትግራይ ህዝብ ላይ ሌላ የጥፋት ምዕራፍ እየተከፈተ ነው የሚል ነው። ይሄ ደግሞ እስካሁን ከተደረገው በላይ በጣም አደገኛ የሆነ በእያንዳንዱ ሰው ቤት ውስጥ ሊገባ የሚችል የጥፋት ድግስ እየተደገስልን ያለው ነው። ይህ ያልንበት ምክንያት ደግሞ ምንድነው? ቲፒኤልፍ ወይም ህወሀት እንደ ፖለቲካ ድርጅት ራሱ መመለስ ይችላል እኛ እያልን ያለ ነው። ግን ይህ ጉዳይ የፖለቲካ ጉዳይ ብቻ አይደለም፣ የቲፒኤልፍ ጉዳይ ብቻ አይደለም። በአስተሳሰብም በተግባርም ግንኙነት ያለው ነው የሚለው ከህወሀት ጋር ያለው አሸባሪ ነው ተብሎ ይጠየቃል ነው ስለዚህ ከህወሀት ጋር የታሪክ ግንኙነት አለው። የትግራይ ህዝብ ታሪኩ ነው ህወሀት ታሪክ፣ የትግራይ ህዝብ ታሪክ ነው፣ ታሪካችን ነው። ስለዚህ አስተሳሰብ ደግሞ አይለካም። የአስተሳሰብ ነጻነት ሰብአዊ መብት ነው። ለምን አሰብክ ተብሎ ሰው አይቀጣም በማንኛውም መንገድ። ስለዚህ በአስተሳሰብም በታሪክም ከቲፒኤልፍ ጋር ግንኙነት ካለ አንተ ወንጀለኛ ትሆናለህ፣ አሸባሪ ትሆናለህ የሚለው ነው። ፓርቲዎቹ በመግለጫቸው ይህ ውሳኔ የወሰኑት የሚኒስትሮች ምክር ቤት ይሁን የህዝብ ተወካዮች ምክር ቤት ህጋዊ አይደሉም፣ የስልጣን ጊዜያቸውም ያለፈ ነው በማለት ከሰዋል። የትግራይ ህዝብም ያልተወከለበት ነው በማለት ነው የተናገሩት። ይህ ውሳኔ በክልሉ የተፈጠረው ችግርም በሰላማዊ መንገድ እንዳይፈታ ሆን ተብሎ የትግራይ ህዝብ ችግር ለማራዘም ነው በማለት ነው የተቃወሙት። ዶክተር ደጀን መዝገበ በሰጡት ማብራሪያ ይህ ውሳኔ በትግራይ ላይ የፖለቲካና የታሪክ እጥበት ለማካሄድ የተወሰነ በመሆኑ እንቃወመዋለን ብለዋል። የፖለቲካ ህጾ የሚባለው ኢሳያስ ሲናገረው የነበረ ነገር አንደኛ እሱም ታርጌት ያደረገ ይመስላል። የታሪክ እጥበት፣ የፖለቲካ እጥበት፣ የሌጋሲ እጥበት ለማድረግ ነው ይሄ። የሚችሉትን ገድለዋል፣ ዘርፈዋል፣ አውድመዋል። ግን በዚህ መልኩ ሊጨርሱት አልቻለም። ህዝቡ ኢንቴንሽኑ የህጉ ኢንቴንሽን በጣም አደገኛና የምንቃወመው አጥብቀን የምናወግዘውም ጭምር ነው። የማንቀበለው ሕወሓትን አሸባሪ ተብሎ መሰየም በትግራይ ህዝብ ላይ እልቂት ማወጅ በመሆኑ ህዝቡም ይህንን አውቆ እንዲቃወመውና ዓለም አቀፍ ማህበረሰብም እንዲያወግዘው ነው ይህንን መግለጫ ያወጣ ነው ብለዋል። በጉዳዩ ላይ የኢትዮጵያ ጠቅላይ አቃቢ ሕግ የኮሚኒኬሽን ዳይሬክተር አቶ አወሉ ሱልጣን በሰጡት ምላሽ ህወሀት አሸባሪ ተብሎ ከመሰየሙ በፊት የህዝብ ተወካዮች ምክር ቤት ተቃውሞ ያለው በ48 ሰዓታት ለምክር ቤቱ እንዲያቀርብ ጠይቆ ነበር። ይህንን ተቃውሞ የዛኔ መቅረብ ይገባው ነበር ብለዋል። የትግራይ ህዝብና አንድ ፓርቲ የተለያዩ ናቸው። የወጣው አዋጅም ለህወሀትና አባላቱ ብቻ የሚመለከት እንጂ ለጠቅላላ ህዝቡ እንዳልሆነ ግልጽ ነው በማለት ነው የተናገሩት ። የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ ነጻነት ያለው መብት ያለው ጥቅሞ ሊጠበቅለት የሚገባ ህዝብ ነው። ፓርቲ ደግሞ የሚባላለ ህዝቡን የህዝብ መብት ለማስጠበቅ ብሎ ሲንቀሳቀስ የነበረ፣ ስለዚህ ፓርቲው ለሚወሰደው እርምጃ ህዝብን ሊመለከት አይችልም። ህዝቡ የሚያነሳቸው መሰነ ጥያቄዎች ፓርቲው ጋር ከፓርቲው ጋር የሚገናኙ አይደሉ። አሸባሪ ድርጅትነት ውሳኔውም ሲወሰን የትግራይ ህዝብ በአሸባሪነት ለመሰረች ታስቡ ብ የሚያጠራጥር ጉዳይ አለም አሸባሪ አድርገህ ልትፈርጅ አትችልም። ለዚውም በሽብር ተግባር ውስጥ ወይም ድርጊት ውስጥ ያልተሳተፈን ህዝብ እንደኛ፣ እንደ ማንኛውም ኢትዮጵያዊ፣ እንደ ማንኛውም እንደ ኦሮሞ፣ እንደ አማራው፣ እንደ ቤኒሻንጉል ሁሉ እንደ ጋምቤላው ሁሉ በተመሳሳይ ማኖር ውስጥ በተመሳሳይ ሁኔታ ውስጥ ሲኖር የነበረን ህዝብ አሸባሪ ብሎ መፈረጅ ከአንድ መንግስት የሚጠበቅም አይደለም ህግ አውጪ አካልም ሆነ አቶ አወል እንደተናገሩት በቀጣይ ፓርቲው በገንዘብና በሌላ መንገድ እንዳይደገፍና እንዳይጠናከር በሀገሪቱም ደህንነት ላይ ችግር እንዳያስከትል ተብሎ ነው የወጣው አዋጁ ብለዋል። በኮሮና ወረርሽኝ ምክንያት ምርጫ ማካሄድ ባለመቻሉ የሕዝብ ተወካዮች ምክር ቤትና ያስፈጸሚው አካል ስልጣን እንዲራዘም ውይይትና ክርክር በማካሄድ በአብላጫ ድምፅ መወሰኑ የሚታወቅ ነው ብለው ህወሓት አሸባሪ ነው ብለው የወሰኑ የሚኒስትሮች ምክር ቤት ይሁን ፓርላማው ሕጋዊነት እንዳላቸው የሚያሳይ ነው። ስለዚህ ክሱ ተቀባይነት የለውም ብለዋል። ለአሜሪካ ድምጽ ሙልጌታ አጽቡሃም። 18 ሚሊዮን ብር የሚጠጋ የምግብ የአልባሳት እና የገንዘብ ድጋፍ በመንግስት በውጭ ሀገራት በሚኖሩ ኢትዮጵያውያን በአካባቢው ነዋሪዎችና በባለ ሀብቶች ተደርጓል በጊዜያዊ መዋጮና የዕለት ደራሽ ድጋፍ ተፈናቃዮችን በዘላቂነት ማቋቋም አይቻልም የሚለው የዞኑ አስተዳደር የፌዴራሉም ሆነ የክልሉ መንግስት በዚህ በኩል ትኩረት ሰጥተው እንዲንቀሳቀሱ ጥሪ አስተላልፏል የክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ስምንት መቶ ሰባ ስምንት ሺህ የሚደርሱ የአማራ ተወላጆች በክልሉም ሆነ ከክልሉ ውጭ መፈናቀላቸውን ይፋ አድርጓል። መስፍን አራጌ ዘገባ አድርሶናል። የዞኑ ምክትል አስተዳዳሪ ሰይፉ ሰይድ ማንነትን መሰረት ባደረጉ ጥቃቶች በተለይ ከ2011 ዓም ጀምሮ ከ15000 15 የሚልቁ ሰዎች ተፈናቅለው በዞኑ የተለያዩ አካባቢዎች ሰፍረዋል ይላሉ። ሁለት ወር ባልሞላ ጊዜ ውስጥ ደግሞ ዞኑ የተቀበላቸው ተፈናቃዮች 8000 አልፏል። በተለይ ከኦሮሚያ ክልል ከወለገ አካባቢ፣ ከቤኒሻንጉል ጉሙዝ ተፈናቅለው ከመጡት መካከል ብዙዎቹ ጃሪ ካምፕ ላይ፣ ወደ 1050 ሀይቅ ከተማ፣ እንዲሁ መካነ ኢየሱስ ካምፕ ላይ ወደ 512፣ ኩታበር ላይ 317 በካምፕ ውስጥ የሚገኙ አሉ። አርጎባ እንደዚሁ 344 ሌሎችም አካባቢዎች እንደዚሁ ካምፕም ውስጥ በቤተሰብም ደረጃ የሚገኙ አሉ እና በአጠቃላይ ይሄ ቁጥር ያው ከጊዜ ጊዜ እየጨመረ እንደመጣ ነው የሚያሳየው መረጃው። እንደ ምክትል አስተዳዳሪው በአፋርና ኢሳ መካከል ተቀስቅሶ በነበረው እንዲሁም በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አካባቢዎች በተፈጠረው ግጭት ተፈናቅለው የመጡ መኖራቸውን አረጋግጠዋል። መንግስት፣ ውጭ ሀገር የሚገኙ ኢትዮጵያውያን፣ የአካባቢው ነዋሪዎችና በጎ አድራጊ ባለሀብቶች እስካሁን ከአስራ ስድስት ነጥብ አምስት ሚሊየን ብር በላይ የሚያወጣ የሚወጣ ምግብና ምግብ ነክ ያልሆኑ ድጋፎችን ጨምሮ በጥሬ ገንዘብ መለገሳቸውን ጠቁመዋል። አብዛኛውን ቁጥር የሚይዙት ተፈናቃዮች ህጻናት፣ ሴቶችና አዛውንቶች መሆናቸውን የሚያብራሩት ምክትል አስተዳዳሪው ተጽዕኖ የዚያኑ ያህል ውስብስብና ከፍተኛ ነው ብለዋል። ይህን ነፍሰጡሮች አሉ፣ አራሶች አሉ። ስለዚህ እነዚህ ወገኖች እንግዲህ ከቤታቸው ከሞቀ ቤታቸው ተፈናቅለው በእንዲህ አይነት መጠለያ ካምፕ ውስጥ ሲኖሩ የሚያደርሰው የስነ ልቦና ጫና ቀላል አይሆን ሀብት አፍርተው በሰላም እየኖሩ ባሉበት ሁኔታ ድንገት በተፈጠረ ቅጽበት ውስጥ ንብረታቸውም አይናቸው እያየ ሲወድ፣ ወገኖቻቸውም ሲገደሉ እነሱ ደግሞ በዛ ሁኔታ ውስጥ አምልጠው መጥተው እዚህ መጠለያ ውስጥ ሲጠለሉ ይሄ በጣም ከባድ የሆነ የስነ ልቦና ቀውስ ማጋጠሙ አይቀርም። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ልጅ አለም ዘላለም በክልሉ ውስጥና ከክልሉ ውጭ ተፈናቅለው የመጡ ከስምንት መቶ ሺህ በላይ የአማራ ተወላጆች መኖራቸውን ጠቁመው ከጤናም ሆነ ከምግብ አቅርቦት አንጻር የሚያሳርፈውን ጫና ከባድ ሲሉ ነበር የገለጹት። አካባቢ በካምፕ የሚኖሩ አሉ። ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ጎንደርና ማዕከላዊ ጎንደር ጎንደር ከተማም አካባቢ እንዲህ በካምፕ የሚኖሩ ጊዜያዊ መጠለያዎች ተሰርቶለት የሚኖሩ አሉ። ጊዜያዊ መጠለያዎች አሁን ባለው ሁኔታ በዝናቡ ጋር ተያይዞ እንዲሁም በኮቪድ ወረርሽኝ ጋር ተያይዞ ትንሽ አስቸጋሪ ሁኔታዎች አሉ። እነሱም ማኔጅ ለማድረግ እኛም እየሰራና ያለን ስነ ልቦና የተጽዕኖውን ለመከላከል ለተፈናቃዮች ጊዜያዊ መጠለያ ከመስጠት ጀምሮ አልባሳትና ምግብ እየተከፋፈለ መሆኑን የደቡብ ወሎ ዞን ምክትል አስተዳዳሪው ጠቁመዋል። በተቻለ መጠን ሰዎቹን ቀርቦ በስነ ል ልቦና የመገንባት ነገር በየካምፖች ውስጥ ያው የጤና ሙያተኞችም አሉ፣ የሚከታተሏቸው እንደዛ አይነት ትሪትመንት ይደረግላቸዋል እንጂ ነገሩ ከባድ ነው። በኩታበር ጊዜያዊ መጠለያ ካምፕ የሚገኙትና ኑሯቸውን ለ38 ዓመታት ከመሰረቱበት ሆሮ ጉድሮ አካባቢ የመጡት ከፍ ያለው አሰፋ መጀመሪያ ባለቤታቸውና ልጆቻቸው ቀጥሎ እሳቸው መፈናቀላቸውን ይናገራሉ። በተለያዩ መጠለያ ካምፖች መቀመጣቸውን ተከትሎ ህጻናት ልጆቻቸውንና የትዳር አጋራቸውን ከወራት በላይ ሳያገኟቸው መቆየታቸው መሆናቸውን ገልጸዋል። ልጆቻችንና ሚስቶቻችን በአንድ መንገድ ሲመጡ እኛ ደግሞ በአንድ ጫካ ተሸሽገን እየተደዋወልን ስንመጣ እነሱ እዚህ ሀይቅ ገቡ፣ እኛ ደግሞ እዚህ ጣለን። አራት ልጅ አምስት ልጅ ይዛ ብቻዋን እየተንገላታች እየታመሙ እየናፈቁ ናፍቀው ዛሬ አባታችንን እያሉ እህል ትተዋል። በተለያዩ ካምፖች ተለያይቶ የሚገኙ ቤተሰቦች ካሉ እነሱን ለማገናኘት አቅም የፈቀደውን ያህል እንደሚሰሩ ምክትል አስተዳዳሪው ቃል ገብተዋል። በየቀኑ በሚደረጉ ድጋፎች ተፈናቃዮችን ማቋቋ አይቻልም ይላሉ አቶ ሰይፎ። እናም ዜጎች በየትኛው የሀገሪቱ ክፍል ተንቀሳቅሰው የመስራትና የመኖር ህገ መንግስታዊ መብታቸው እንዲከበር የአካባቢውን ሰላም በማረጋገጥ ተፈናቃዮቹ ወደ መጡበት ተመለሰው እንዲቋቋሙ መንግስት ትኩረት እንዲያደርግ ነው ያሳሰቡት። ይህንንም በተግባር ለመፈጸም ተሞክሮ አለባይ ናቸው። አሁን በዚህ በአጣዬ ሰሜን ሸዋና ኦሮሞ ብሔረሰብ ዞን መሀል ላይ በተፈጠረ ችግር የተፈናቀሉ ብዙ ዜጎች አሉ። አሁን የተቋቋመው የጸጥታ ኮማንድ ፖስት ስራ እየሰራ ነው ያለ። ሰዎች እየተመለሱ ነው ወደ ቀያቸው። ስለዚህ ልክ በዚህ መንገድ በሌሎችም አካባቢዎች ወደ ቀያቸው የመመለሱ ስራ ተጠናክሮ መቀጠል አለበት። ኮሚሽነር ልጅ አለም ግን ተፈናቃዮቹን ወደ መጡበት ቦታ ለመመለስ አስተማማኝ ሰላም እንደሌለ ነው የሚያስረዱት። ወደ ቀያቸው የሚመለሱበት ሁኔታ አሁን ባለው ሁኔታ አስተማማኝ ሰላም ኑሮ ለኑሮ ምቹ ሁኔታ ተፈጥሯል ተብሎ የሚታሰብ ስላልሆነ ባሉበት ሁኔታ ነው እንጂ የሚቀጥሉት ወደ ቀያቸው የሚመለሱበት ሁኔታ ከሰላም አንጻር ወደዛ ደርሷል ብሎ መውሰድ አይቻልም። ሁለት አመት ያልሞላው ህጻን ልጃቸውን ይዘው ካጣዬ መፈናቀላቸውን የሚናገሩትና በኩታበር መጠለያ ካምፕ ያገኘናቸው ኢማን አህመድ በጊዜያዊ መጠለያ ካምፕ ለጊዜው ቢቆይም በዘላቂነት ስለማይኖር መንግስትን ጨምሮ ሌሎች አካላት መልሰው እንዲያቋቁሟቸው ጠይቀዋል። ያው የራሳችን የሚያቋቋም የሚሆን ነገር መቼም እንደዚህ እንደሆነ እዚህ ካምፕ ውስጥ አንቀርም እና ማንኛውም ወጣት እዚህ የምታወት ሰርቶ የሚያድር ነው፣ የራሱ ስራ ያለው ነው። ሁሉም አቅሙ የራሱ የቤቱ ስራ ስላለው ያንን ተመልሶ የሚሰራበትና የሚቋቋምበት ሁኔታ ለመንግስት ይህን ጥሪ ማስተላለፍ ፈልጋለሁ። በቅርብ ወራት ውስጥ የግጭት ማዕከል በነበሩት የኦሮሞ ብሔረሰብ እና ና የሰሜን ሸዋ አካባቢዎች አንጻራዊ ሰላም መስፈኑ እየተነገረ ነው። ተቋርጦ የነበረው የህዝብ ትራንስፖርት በአዲስ መልኩ ጀምሯል። ሰዎች ወደ ከተሞቹ እየገቡ መውጣት እንደሚችሉ በስልክ ለማረጋገጥ ችያለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። ወደ ዩናይትድ ስቴትስ ዜና ስናመራ ደግሞ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ለመሰረተ ልማት ለልጆች እንክብካቤና ለትምህርት የሚውሉ ወጪዎችን ባካተተው የኢኮኖሚ ማገገሚያ እቅዳቸው ውስጥ በቀረቡ ሀሳቦች ላይ የጋራ መግባባት ለመፍጠር በዚህ ሳምንት ከህግ አውጪዎች ጋር ተገናኝተው ይነጋገራሉ። ውይይቶቹ የሚካሄዱት ወርሃዊው የዩናይትድ ስቴትሱ የሥራ ዕድገት ማሳያ አነስተኛ ቁጥር ያላቸው አሜሪካውያን ወደ ሥራ የመመለስ ወይም አዲስ የመቀጠር ዕድል ማስመዝገቡ ይፋ የተደረገበት ሪፖርት በወጣበት ወቅት ነው። ዘጋቢያችን ሚሸል ኩን ያጠናቀረችውን የዚህ ዘገባ ዝርዝር አሉላ ከበደ ያቀርበዋል። በቅርቡ ይፋ የተደረገው የዩናይት ስቴትስ የሰራተኞች የሥራ ቅጥር ሪፖርት የአገሪቱ ምጣኔ ሀብት የኮሮና ቫይረስ ወረርሽኝ ካስከትለው ድቀት እንዲያገግም የተያዘው መንገድ ገና ብዙ ጉዞ እንደሚጠይቅ አመላክቷል። ፕሬዚዳንት ባይደን በመሰረተ ልማትና በቤተሰቦች ኑሮ በሁለት አበይት ጉዳዮች ላይ ይበልጥ ትኩረት የሚያደርገውና ከአራት ትሪሊዮን በላይ ወጪ የያዘው እቅዳቸው ይጸድቅ ዘንድ ግፊት ለማድረግ በያዝነው ሳምንት ውስጥ ከህግ አውጪዎች ጋር ምክክር ያደርጋሉ። በሌላ በኩል በሀገሪቱ ያለው የስራ አጥ ቁጥር በተገባደደው የሚያዝያ ወር ከነበረበት ስድስት በመቶ በመጠኑ ከፍ ብሎ ወደ ስድስት ነጥብ አንድ በመቶ ማደጉን የዩናይትድ ስቴትስ የሰራተኛ ሚኒስቴር ዘገባ አመልክቷል። በወሩ የተዘገበው ወደ ስራ የተመለሰው የሰው ኃይል ቁጥርም ተንታኞች ከጠበቁት የአንድ ሚሊዮን ሰራተኞች ግምት በእጅጉ ማነሱን፣ አሰሪዎች በመያዝያ ወር ውስጥ ያከሉት የሰራተኛ ኃይልም 266ሺህ መሆኑ ተዘግቧል። ይህንንም ተከትሎ ፕሬዚዳንት ባይደን በሪፐብሊካን ተቀናቃኞቻቸው ድጋፍ ባለፈው የመጋቢት ወር የጸደቀውን ከፍተኛ መጠን ያለውንእና የአገሪቱን ምጣኔ ሀብት ለማንቀሳቀስ የታለመውን የአስተዳደራቸውን ውጥን ተከላክለዋል። ይህ የተሰራው በአንድ ዓመት ጊዜ ውስጥ ባለው ሂደት እንዲረዳን ነበር። ለስልሳ ቀናት ዕድሜ አይደለም። መጀመሪያውንም ቢሆን ከሐምሳ እና ስልሳ ቀናት በኋላ ሁሉም ነገር ይለወጣል፣ በመልካም ነገር ይተካ ይሆናል ብለን አስበን አልተነሳንም። የዩናይት ስቴትስ ምጣኔ ሀብት ቶሎ ያለማንሰራራቱን አስመልክቶ ብዙ አለመግባባት የሚታይባቸው ሀሳቦች ይንጸባረቃሉ። አንዳንድ ባለሙያዎች የህጻናት ሙያና እንክብካቤ ማዕከሎችን የመሳሰሉ አገልግሎቶች ላይ የሚታየውን ውስንነትና ትምህርት ቤቶች ሙሉ በሙሉ ያለመከፈታቸውን የመሰሉ ፈተናዎች በመጥቀስ ወደ ስራ ለመመለስ የሚያስችሉ ሁኔታዎች ያለመሟላታቸውን በምክንያትነት ያነሳሉ። ያም በተለይ ሴቶችን በይበልጥ እንደ ጎዳ ይናገራሉ። በአንጻሩ አንዳንድ ሪፐብሊካኖች ደግሞ ከፍተኛ መጠን ያለው እና በጣም ለጋስ ያሉት ለስራ አጥነት የተሰጠ ድጎማ ሰዎች ወደ ስራ እንዲመለሱ አያበረታታም ሲሉ ይሞግታሉ። ሴናተር ፓቱሚ ከሪፐብሊካን ወገን የሆኑ የፔንስልቬንያ ክፍለ ግዛት እንደ ራሴ ናቸው። አንድ ሰው ሰርቶ ከሚያገኘው በላይ የሆነ የስራ አጥነት ድጎማና ጥቅማጥቅም መክፈል በተለይ ወደ ስራ ለመመለስ ምቹ የሆነ ሁኔታ አይፈጥርም። አንዳንድ የሠራተኛ መብት አራማጅ ቡድኖች ግን ችግሩ በብዙ የሥራ ዘርፎች ወይም ስራ አይነቶች ውስጥ የሚከፈለው የደሞዝ መጠን እጅግ ዝቅተኛ መሆኑ ነው ይላሉ። ይቬት ሲምፕሰን ዲሞክራሲ ለአሜሪካ የተባለው ተቋም ሊቀመንበርና ዋና ስራ አስፈጻሚ ናቸው። በአሁኑ ወቅት ሰራተኞች የሚከፍላቸው ደሞዝ በጣም ዝቅተኛ ነው። ስራቸውን የሚመጥን ለኑሯቸው የሚበቃ ደሞዝ ከተከፈላቸው ግን ሰራተኞች ወደ ስራቸው የሚመለሱ የመሆናቸውን እውነታ አስመልክቶ መነጋገር አለብን ነበር ያሉት። የዩናይትድ ስቴትስ ግምጃ ቤት ኃላፊ ጃኔት የለን ባለፈው ሳምንት በሰጡት ቃል ዩናይትድ ስቴትስ በሚቀጥለው ዓመት የሰው ኃይሏን በሙሉ ማሰማራት ወደምትችልበት ደረጃ ትደርሳለች። የአሁኖቹም መሀዞች ያሳዩን ቢኖር ስራችን ያለመጠናቀቁን ነው ብለዋል። ሁለቱም እቅዶች አብዛኛው ሪፐብሊካኖች የሚቃወሟቸውን በባለጸጋ አሜሪካውያንና ኩባንያዎቻቸው ላይ የሚደረግ የቀረጥ ጭማሪ ይጠይቃሉ። ሳንቅ ብሔራዊ የምርጫ ቦርድ በሶማሌ ክልል ያሉ ተቃዋሚ ፓርቲዎች በመራጮች ምዝገባ ሂደት ላይ ያላቸውን ቅሬታ ተቀብለው በሰባት የምርጫ ክልሎች ላይ የመራጮች ምዝገባ እንዲቋረጥ ወስኗል። ቦርዱ አምስት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ዝግጅት እየተደረገበት ያለውን ምርጫ አስመልክቶ ያወጡትን መግለጫም ትክክለኛውን የምርጫ ዝግጅት ሂደት የማያንጸባርቅ ነው ብሎታል። አዲስ ቸኮል ዝርዝር አለው። በሶማሌ ክልል የመራጮች ምዝገባ ላይ ቅሬታ በቀረበባቸው ሰባት የምርጫ ክልሎች ላይ የምዝገባው ሂደት ተቋርጦ አስፈላጊ ማጣራት እንዲካሄድ ብሔራዊ ምርጫ ቦርድ ወሰነ። የክልሉ ዋና ከተማ ጅጅጋን ጨምሮ ጎዴና፣ ቀብሪ ዳህርም ምዝገባው ከተቋረጠባቸው ምርጫ ክልሎች መካከል ናቸው። የአሜሪካ ድምፅ ከዚህ በፊት በሶማሌ ክልል ያሉ ተቃዋሚዎች በመራጮች ምዝገባ ላይ ያላቸውን ቅሬታ ዘግቦ የነበረ ሲሆን ቅሬታውን ያቀረቡት ኦብነግ፣ ኢዜማ፣ ነፃነትና ኩልነት ፓርቲ ና የግልጫዎችን ምርጫ ቦርድ አዲስ አበባ ጠርሶ አነጋግሯቸው ነበር። የውሳኔው መነሻም ይህን ንግግር ተከትሎ ቦርዱ ያደረጋቸው ማጣራቶች መሆናቸውን የምርጫ ቦርድ ኮሚኒኬሽን ዳይሬክተር ያናሽ ሽመልስ ለቪኦ አስታውቀዋል። አቤት ተቀረቡ ሶስት ፓርቲዎች ነበሩ። እነሱም አቤታዎች መሰረት አድርጎ ከፓርቲዎቹ ጋር አዲስ አበባ ላይ ወይም ማዕከል ላይ ውይይት አድርገናል። ከዛ በሁለተኛ ደረጃ ደግሞ በቦርዱ ምክትል ሰብሳቢ የሚመራ ልዑካን ቡድን ደግሞ ወደ ሱማሌ ልከን በጅግጅጋም ውይይት አድርገዋል። የተወሰኑ ቦታዎችንም ለማየት ሞክረዋል። ከዛ ደግሞ የቀረቡ ማስረጃዎችን ኢቫሉዌት አድርጓል ቦርዱ በተለያዩ አይነት ማስረጃዎች ቀርበዋል። ከዛ በተጨማሪ ደግሞ በድረ ገጾች ላይ ሲዘዋወሩ የነበሩ ቪዲዮዎች የተለያዩ እንዲያነት ነገሮች ተፈጠሩ እንዲያሉ የሚሉ ፎቶዎች እና የመሳሰሉትን ነገሮች ደግሞ እንደገና በሚዲያ ሞኒተሪንግ ቡድናችን ክትትል ቡድናችን ለመካኘት አይተን ትርጉማቸውን እና እየተባለ ያለው ነገር ምንድ ነው የሚለውንም ነገር ለማየት ሞክረናል። እነኚህ ክፍተቶች መኖራቸው ከተረጋገጠ በኋላ ቅሬታ በቀረበባቸው ሰባት የምርጫ ክልሎች የመራጮች ምዝገባ እንዲቋረጥ፣ በሰባቱ ምርጫ ክልሎች የሚሰሩ አስፈጻሚዎች ቅሬታ ሲቀርብ ማድረግ የሚጠበቅባቸውን እንዲሰሩ፣ እንዲሁም በምርጫ ቦርድ ምክትል ኃላፊ የሚመራ አጣሪ ቡድን ወደ ስፍራው ሂዶ አስፈላጊው ማጣራት እንዲያካሄድ መወሰኑን የኮሚኒኬሽን ዳይረክተሩ አስታውቀዋል። ቅሬታ ባልቀረበባቸው ሌሎች ክልሎችም ተመሳሳይ ስህተት ተሰርቶ ከሆነ ስለሚያጣሩበት መንገድ የጠየቅናቸው ሶሊያ ህክምና፣ ሲመልስ በየክልሉ ያሉ ምርጫ አስፈጻሚዎች በተቃዋሚና ገዢ ፓርቲ አባላት እንዲቀጠሩ ይሁንታ የተሰጣቸው ወይም ቅሬታ ያልቀርበባቸው እንደሆነ አስታውሰው ያፈጻጸም ክፍተት ሲኖር ተቃዋሚና ገዢ ፓርቲ ጥቆማ ሊያቀርቡባቸው እንደሚችሉ እንዲሁም በየክልሉ የምርጫውን ሂደት የሚደግፉና የሚከታተሉ የሲቪክ ማህበራት ስላሉ እነሱም ያፈጻጸም ክፍተት ካለ ቅሬታ ሊያቀርቡባቸው ይችላሉ ብለዋል። ያም ሆኖ ቦርዱ በራሱ እያጣራ እርምጃ የሚወስድባቸው ጉዳዮች እንዳሉ ባለፈው ሳምንት አዲስ አበባ ላይ አስተዳደራዊ እርምጃ የተወሰደባቸውን የምርጫ ቦርድ አስፈጻሚዎች በዋቢነት ጠቅሰዋል። በአሁኑ ሰዓት በአብዛኞቹ ክልሎች የመራጮች ምዝገባ ስብሰባ ከመራዘሙ ጋር በተያያዘ ምርጫውን በታቀደለት ጊዜ ለመፈጸም ሊያስቸግር ይችላል በሚል በቦርዱ ሊቀመንበር ብርቱካን ሚደቅሳ የተሰጠውን አስተያየትም የኮሚኒኬሽን ዳይሬክተሩ አጠናክረዋል። በተቻለ መጠን በተቀመጠው መራግብር መሰረት ምርጫውን ለማድረግ ጥረት እንደሚደረገ የገለጹ ሶሊያና ሽመልስ ያም ሆኖ ከአቅም በላይ ከሆነ ቀኑ ሊሸጋሸግ የሚችልበት እድል አለ ብለዋል። በሌላ በኩል አምስቱ የአሜሪካ ሴናተሮች በኢትዮጵያ ሊደረግ ዝግጅት ላይ ያለ ምርጫ የምርጫ ደረጃን ያሟላ አይደለም በሚል ላወጡት መግለጫ ማስተካከያ ያለው ምላሽ ሰጥቷል። በምርጫ ቦርድ ሊቀመንበር ብርቱካን ሚደቅሳ የተፈረመውና ለአሜሪካ ሴኔት የተጻፈው ደብዳቤ በአምስቱ ሴናተሮች ዳይሬክተሮች የተነሱና ምርጫ ቦርዱን የሚመለከቱ የተሳሳቱ አመለካከቶችን የማረም ዓላማ እንዳለው ነው የኮሚኒኬሽን ዳይሬክተሯ ሶሊያና ሽመልስ የገለጹልን። አንደኛ፣ በአጠቃላይ ሀገሪቱ ውስጥ ያሉ ምርጫ ለማካሄድ ያሉትን ተግዳሮቶች ምን እንደሆኑ ቦርዱ እንደሚረዳ፣ እነሱንም ተግዳሮቶች ደግሞ በጣም በተደጋጋሚ ኮሚኒኬት ሲያደርግ እንደነበረ ለፓርቲም፣ ለመንግስትም፣ ለተሳታፊ ተፎካካሪዎችም በጣም ትራንስፓረንት እሱን ኮሚኒኬት ስናደርግ እንደቆየን እሱን ሪኮግናይዝ እንደምናደርግ አንደኛው እና እሱ መታየት እንዳለበት፣ ሁለተኛ የምርጫ ኦፕሬሽኑ አሁን እስካሁን ድረስ በሚደረግበት ሁኔታ ስታንዳርዱን በጠበቀ መልኩ ለማድረግ የቀየርናቸው በጣም ብዙ ነገሮች እንዳሉ ኦፕሬሽናል ራሱ ከዚህ በፊት ከነበረው ስታንዳርድ በጣም ከፍ ለማድረግ በጣም ብዙ ኢንቨስት እንዳደረግን በዛ ኢንቨስትመንት ውስጥም የአሜሪካ መንግስትን ጨምሮ የአውሮፓ ህብረት የተለያዩ ሂደቱ በጣም የሚገባው ነው፣ ክሬደብል ነው ብለው ከፍተኛ ሰፖርትና ድጋፍ እያደረጉበት እንደሆነ ከዛ በማስከተልም ደግሞ የምርጫ ቦርድ ምርጫን የሚያስተዳድረው አካል የሚመራበትም ተቋሙ የሚመራበትም ሁኔታ ከዚህ በፊት በተደጋጋሚ እንዳልነው በገለልተኝነት ችግር የሌለባቸው የሪፑቴሽን ችግር የሌለባቸው በገለልተኝነት ምርጫ የማስፈጸም ችግር የሌለባቸው አመራሮች እንደሆነ የምርጫ ሂደቱንን አሰራሩ መቀየር መለከት የቀረበውን ሀሳብ ምርጫ ሊካሄድ ዝግጅት እየተደረገ ባለበት ሰዓት መቀየር ሂደቱን አስቸጋሪ እንደሚያደርገውና እንደማይመከርም ኮሚኒኬሽን ዳይሬክተሯ ገልጸዋል። ይህንን ማሳወቅ አስፈላጊ ነው በሚል ደብዳቤ መጻፍ እንዳስፈለገ ነው የገለጹት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ሰባተኛው ሀገራዊ ምርጫ ለመካሄድ የሳምንታት ዕድሜ በቀረበት በአሁኑ ሰዓት የዜጎች በምርጫ የመሳተፍ ፍላጎት ተነሳሽነት እንደተጠበቀው አለመሆኑን የፖለቲካ ምሁራን እየተናገሩ ነው። የብሔራዊ ምርጫ ቦርድ በትላንትናው ዕለት በፌስቡክ ገጹ ላይ ይፋ ባደረገው መረጃ መሰረት እስከ ሚያዝያ 32013 ዓ ም ድረስ 31 ሚሊዮን 724947 ሰዎች የምርጫ ካርድ መውሰዳቸው አስታውቋል። ብሔራዊ የምርጫ ቦርድ ያወጣው ዝርዝር በተለይም ከፍተኛ የሆነ ተሳትፎ የሚጠበቅባቸው እንደ አማራ ክልል ያሉ ክልሎች ላይ የምርጫ ካርድ ለመውሰድ አነስተኛ ተነሳሽነት መታየቱን ያመለክታል። ከዚህ በመነሳት ኤደን ገረመው የመብቶችና ዲሞክራሲ ዕድገት ማዕከል ካርድ ኢትዮጵያ ዳይሬክተር ከሆኑት አቶ በፈቃዱ ኃይሉ ጋር ቆይታ አድርጋለች። አቶ በፈቃዱ አሁን ስላለው የዜጎች ተሳትፎ ያላቸውን ምልከታ ከሚያስረዱበት ይጀምራል። የምርጫ ሂደቱ በጣም የተጠበቀ ነበረ ከሁለት ዓመት በፊት። ነገር ግን የተሟሟቀ ሁኔታ አይታይም። መጀመሪያ ሲባል የነበረው ፓርቲዎች ቅስቀሳ ሲጀምር፣ የቴሌቪዥን ክርክር ሲጀምር ነበር ሲባል የነበረው። ክርክሮቹ ራሱ የመጀመሪያዎቹ አንድ ሁለት ክርክሮች ሲካሄዱ የጦፉ ውይይቶች የሚመስሉ የጦፉ ማለት ምናልባት የተጋነነ ሊሆን ይችላል። ግን ከዛ በኋላ ያሉትን እንዲያውም ክርክሮች ያለመመልከት ፎቁላ አዝማሚያ በብዙሀን ዘንድ እየታየ ነው እና ምርጫው የተለየ ነው ተወደደም ተጠላ በጣም የተለየ የዛን ያህል እሱን የሚመጥን አቴንሽን ማግኘት አልቻለም። ምናልባትም ሰዎች ተስፋቸው ተመናምኗል ብዬ ነው የምገምተው። በዚህኛው ምርጫ የዜጎች ተሳትፎ መቀዛቀዙ ምክንያቱ ምንድን ነው ትላለህ? ኢትዮጵያ ከዚህ በፊት በቅርብ ታሪኳ ውስጥ ኤክስፒሪየንስ አድርጋ የማታውቀውን አይነት የፖለቲካ ለውጥ እያስተናገደች ነው ያለችው እና በርካታ ግጭቶች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድረስ እየተከሰቱ ይገኛል። በዚህም ምክንያት ምርጫው መካሄድ የማይችልባቸው ክልሎች አሉ፣ ለምሳሌ ትግራይ በምርጫው ምክንያትም ግጭት የተቀሰቀሰባቸው ቦታዎች አሉ፣ በአፋርና በሶማሌ ድንበር ላይ ለምሳሌ የመራጮች ምዝገባ ሂደቱ ከፍተኛ የሆነ ኢሬጉላሪቲ ወይም ያልተለመደ አሰራር የተስተዋለበትም አለ። ለምሳሌ ሰባት የምርጫ ኮንስቲቱንሲዎቹ ምርጫ ቦርድ ራሱ ሰስፔንድ ያደርገው በዚህ ነው። እንደዚህ አይነት ነገሮች አሉ ማለት ነው። ቤኒሻንጉል ያለው ግጭት፣ እንደገና እየጠፉ የሚወጡት ይሄ ሰሜን ሸዋና ደቡብ ወሎ አካባቢ ያለው ግጭት፣ ወለጋ ምዕራብ ኦሮሚያ ላይ ያለው ግጭት፣ እነዚህ ሁሉ ነገሮች ከምርጫ የበለጠ አንገብጋቢ ጉዳዮች መጣበት። ዜጎች ማለት ነው የመኖርና ያለመኖር ህልውና ስጋት ላይ ገብተዋል እና ምርጫው ደግሞ ግጭቶች ባሉበት ሁኔታ ውስጥ መካሄዱና የፖለቲካ ሽኩቻው ማራገቡ የበለጠ የደህንነት ስጋት ውስጥ ሊከተል ይችላል ብለው አቮይድ የማድረግ ነገር አንደኛ ይሄ ነው። ሁለተኛው ደግሞ የዛሬ ሶስት ዓመት አካባቢ ሲታሰብ የነበረውና ጠበቅ የነበረው ነገር ቀርቶ አሁን አሸናፊው ከሞላ ጎደል ታውቋል። በዋነኝነት ትልቅ ወንበር ሊያገኝ የሚችለው ብልጽግና ፓርቲ ወይም ገዢው ፓርቲ ነው። ውጤቱ የታወቀ ምርጫ ሆነ እንደባለፉት ምርጫዎች የሚል ፍረስትሬሽን አለ። በሌላ በኩል ደግሞ በተለይ ደግሞ እንደ ኦሮሚ ያሉ ህዝባዊ ቅቡልነት ያላቸው ተቃዋሚዎች ምርጫውን አንሳተፍም ብለው ግፊት ተጠርጎብናል ብለው ወጥተዋል። የነሱ መውጣት የነሱ ደጋፊዎችን ምርጫው ላይ ኢንተረስት እንዳይኖራቸው ያደርጋል። እንዲሁም ካምፔን ያደርጋሉ። ምርጫው ክልል መካሄድ የለበትም ብለው የሚያስቡም ይኖራሉ። እዛ ላይ ደግሞ ትንሽ የኢንስቲቱሽናል ለውጥም ስላለ ከዚህ በፊት ካድሬዎች ነበሩ፣ ኦልሞስት አስፈጻሚዎች እና በየቤቱ እየሄዱ እየቆሰቆሱ በጉልበቱ ጡ እያሉ ምናምን ያደ የነበረው አሁን ምርጫ ቦርድ ራሱ ኢንዲፔንደንት ሪክሩት ያደርጋቸው ሰዎች ስለሚበዙ ያቀረ እና ዲሞክራቲክ የሆኑ ሀገሮች ውስጥ ህዝቡ ካልተጎተጎተ አይወጣማ ልክ ማለት እንደ ትራምፕ ባይደን አይነት በጣም የጦዘ ነገር ካልገጠመው እንደዛ አይነትም ትንሽዬ ፋክተር አለችው እነዚህ ሁሉ ተደራርበው ነው ያቀዛቀዘው ብዬ እገምታለሁ በተለይ ይሄ የደህንነት ስጋት የሚለው ሁኔታ የዜጎቹን ተሳትፎ መጨመር አልነበረበትም ወይ ዜጎች በድምጻቸው ቢያንስ ይሄንን መርጬ የተሻለ ነገር ይመጣልኛል የሚል ተስፋ የሚያመጣና እንዲመርጡ የሚያነሳሳ ሚና አልነበራቸውም ወይ? እንግዲህ ምርጫ የአንድ ጊዜ የሚደረግ አይደለም። አጠቃላይ የፖለቲካ ሂደቶቹ የራሳቸው አበርክቶ አላቸው። አሁን በሚከሰተው ነገር ላይ ማለት ነው። ለምሳሌ ኦሮሚያ ክልል ውስጥ ተቀናቃኞቹ በቃ ከአቅማችን በላይ ሆኗል፣ አባሎቻችን ታስረዋል፣ ቢሮቻችን ተዘግተዋል ብለ ሲወጡ መቶ ሰማኒያ ወንበር ዝም ብሎ በቃ ያለ ተቀናቃኝ ቀርቷል ማለት ነው። ይህንን መራጮች በገፍ ቢወጡ ምንም ሊቀይሩት የሚችሉ የሚሸኙት ነገር አይደለም ማለት እና፣ ስለዚህ አሁን እየጠየቁ ያሉት በቃ ድርድር ነው እንጂ ከዚህ በኋላ ምርጫ አንልም አይነት ነገር ነው እየተባለ ያለው። ስለዚህ መራጮች በመውጣታቸው ብቻ ሊቀይሩት የሚችሉት ነገር አይደለም። የደህንነት ስጋትም ቢሆን እንደውም ያባብስብናል ነው በዚህ የደህንነት ስጋት ውስጥ ምርጫ ቅንጦት ነው ነው እያሉ ያሉት ሰዎች። በዛ ላይ በኢትዮጵያ ታሪክ በምርጫ መንግስት ተቀይሮ ስለማያውቅ ተስፋ ለማድረግም ልምድ ይጠይቃል ብዬ ገምታለሁ። መራጩ ራሱ ቢመርጥ ጥሩ ነው። አንገብጋቢ መስሎ ከታየው እና በድምጼ በካርዴ ለውጥ አመጣለሁ ብሎ ካመነ እንትን ይላል። አሁን ዋናው ኢምፖርታንት ነገር ዜጎች በካርዴ ለውጥ አመጣለሁ ብለው እያመኑ አይደለም። በምርጫ የተቀየረ መንግስት ኢትዮጵያ ውስጥ የለም ብልሃል እና ምርጫ በአንድ ጊዜ መንግስት መቀየር ላያመጣ ይችላል። ግን ተቃዋሚ ፓርቲዎች ወይም ደግሞ የህዝብ ድምፅ የያዙ ፓርቲዎች በአነስተኛ ቁጥር ፓርላማ መግባታቸው ግን ጥቅም ይኖረዋል እና ከእሱ አኳያ ዜጎች መምረጣቸው ያለውን ጥቅም እስቲ አያይዘህ ንገረኝ። እሱማ ካለምንም ምርጫ ምርጫ ከሌለበት እንትን የየሱስ ሙላ ምርጫ ያለበት ስርዓት ይሻላል። ምክንያቱም አትሊስት ያችን ምርጫ አስታኮ ጥቂት ማውራት ይቻላል፣ ጥቂት መከራከር ይቻላል፣ ጥቂት መነጋገር ይቻላል። ጥቂት ተወካዮች ተወካዮች ምክር ቤት ከገቡ ቢያንስ ሲከራከሩ ማየት ይቻላል ማለት ነው። እነዚህ ጥቅሞች አሉት ህግ ማውጣቱ ላይ እውነተኛ ተጽዕኖ ማሳረፍ ባይችሉም መቀየር ባይችሉም ማለት ነው። ዲሞክራሲ መለማመጃ ራሱ ሂደቱ ከዚህ አንጻር ያስፈልጋል። ዜጎችን በንቃት መሳተፍ አለባቸው። ተስፋ መቁረጥ የለባቸውም። ብዙ ሲስተሞች ውስጥ እንደዚህ አይነት ነገር ነበረ። በዚህ ውስጥ አልፎ ነው መጨረሻ እንትን ያሉት እሱ ዲቤቴ ብላ አይመስለኝም። ዜጎችም የሚጠፋቸው አይመስለኝም። ነገር ግን እኛ ሆ ብለን ብንወጣ በምርጫ ሰበብ ሌላ ግጭት ሊመጣ ነው እና ማንም ፕሮቴክት የሚያደርገን የለም። የደህንነት ከፍተኛ ስጋት ላይ ነው ያለ ነው። ስለዚህ ለውጥ ለማያመጣ ለምን ግጭት እናባብሳለን የሚል እንደውም፣ ሪዘርቬሽን ማለት ነው፣ መጪ ግጭት ላለማበረከት ነው። እየተጠነቀቁ ያለ ብዙ ሰው ሰማ። እኔ ሰላም ነው የምፈልገው ነው ጀመረ ላይ መስተካከል አለበት። ተስፋ የሚሰጥ እና ፍርሃትን የሚቀርፍ ዲያሎግም ያስፈልጋል። ጥቂት ሳምንታት የቀሩበት እድሜ ላይ ቆመን ነው ይህንን ውይይት እያደረግን ያለ ነው እና ከዚህ አንጻር አሁን ላይ ምን መደረግ ይችላል? በባለድርሻ አካላት ከፓርቲዎች ሊሆን ይችላል፣ ከምርጫ ቦርድ ወይም ከሲቪል ማህበራትም ቢሆን ምን ማድረግ ይቻላል? ምልሽ አሁን መራጮች መዝገባ ከሚሱ ጋር ተጠናቷል። ገሚሱ የቀረው ሱ እስቲል የቀሩት ጋር እንቻለ መጠን ከፍተኛ የማነቃቃት ስራዎችን እና የሴኪሪቲ ዋስትና፣ ዜጎች ያሏቸውን አማራጮች እንዲያውቁ እና የሚጭበረበር እንኳን ቢሆን የሚተካበት ሰላማዊ መንገድ እንዳለ ማሳወቅ ግንዛቤ መጨመርና ኢንተረስት መጨመርን እንትን ይላል። ግን አይ ቲንክ ኢትስ ቱ ሌት እኔ በግሌ ብትጠይቅኝ ተስፋ ቆርጫለሁ። ምርጫ ኦፍ ኮርስ ያስፈልጋል። እኔ የምደራደርበት ነገር አይደለም። ግ ቀደም ብዬ ከምንም ምርጫ የስሙላ ምርጫ ይሻለኛል። ሌላ አማራጭ አለ ብዬም አላምንም። ብዙ ሰዎች የተለያዩ አማራጮችን ፕሮፖዝ ያደረጉ ሰማለሁ። አንዳቸውም ያስካሄዳሉ ብዬ አላምን። ይሄ ብሔራዊ መግባባት ሚ ብሔራዊ መግባባት ምርጫ እየተካሄደም ሊደረግ የሚችል ነገር ነው ብዬ ነው። ምርጫ ከተደረገም በኋላ በቀጣይነት የአንድ ጊዜ የአንድ ቀንም ጉዳይ አይደለም። ምርጫ አማራጭ የሌለው ነገር ስለሆነ ግዴታ መካሄድ አለበት። ነገር ግን ጥቅ አሁን ባለ ያለንበት በጣም የተርመጠመጠ እና አሳሳቢ የፖለቲካ ሁኔታ ውስጥ ምርጫው ፋይዳ ያለው ለውጥ አያመጣም እና ኤክስፔክቴሽኑን ሰዎች የሚጠብቁትን ነገር ራሱ አላግባብ በጣም ከፍ ማድረግ ከድህረ ምርጫው ላይ ወደ ሌላ ቀውስ ሊመራ ይችላል። የዘጠና ሰባት ምርጫ ላይ የተከሰተው ያ ነው ማለት ይቻላል። በከፊል ሊገኝ የሚችለው ይታወቃል። ከዚ ፓርቲ ወይ ብዙ ድምፅ ያገኛል ወይም በጣም ራ ሊመራ የሚችልበት እድል ያገኛል ብዬ አስባለሁ። ግን ካለፉት ሁለት ምርጫዎች የተሻለ ብዙ ወኪሎች ሊኖሩ ይችላሉ ህዝብ በተወካዮች ምክር ቤት ውስጥ። ስለዚህ ክርክር ያለበት ምክር ቤት ይኖራል ብዬ ገምታለሁ። የተከበራችሁ አድማጮቻችን፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። በመጨረሻም በሀብታሙ ስዩም የሚቀርበው ስፖርት ይሰማል። ፋሲል ከነማ ቀሪ ጨዋታዎች እያሉት የዘንድሮው የቤት ኪንግ የኢትዮጵያ ፕሪምየር ሊግ ዋንጫ አሸናፊ መሆኑን ከወዲሁ አረጋግጧል። ኢትዮጵያ ቡና ውላይታ ዲቻን ሊያሸንፍ ባለመቻሉ ከፋሲል ከነማ ነጥቦች ጋር ሊስተካከል የሚችልበት እድልም በማክተሙ የቀደመው ድል ለፋሲል ከነማ ሆኗል። ባለድልነቱን ያረጋገጠው ፋሲል ከነማ ቅዳሜ ዕለት ውላይታ ዲቻን አንድ ለዜሮ አሸንፏል። እስካሁኑ ሳምንት ድረስ ፋሲል ከነማ 16 ጨዋታዎችን አሸንፏል። አራት ጊዜ አቻ ሲወጣ አንድ ጊዜ ብቻ ተሸንፏል። የክለቡ ተጫዋቾች በዚህ የውድድር ዘመን ያስቆጠሩት ጎል ብዛት 36 ሲሆን የተቆጠረበት ደግሞ 13 ነው። ከተከታዩ የኢትዮጵያ ቡና ክለብ ከአስር በላይ ነጥቦች የራቀው ክለቡ ካለ ቅርብ ተቀናቃኝ አዲስ ታሪክ ሰርተዋል። ቡድኑ በቀጣዩ የአውሮፓ ዓመት በሚደረገው የአፍሪካ ክለቦች ሻምፒዮን ላይ ኢትዮጵያን ይወክላል። የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት ቶማስ ባህ ጃፓንን ለመጎብኘት የያዙትን እቅድ ሰርዘዋል። ጉብኝታቸው የተሰረዘው በሀገሪቱ እየተስፋፋ በመጣው የኮቪድ-19 ስጋት ነው። ጃፓን እስከ ወሩ መጨረሻ ድረስ ያወጀችው የአስቸኳይ ጊዜ አዋጅም ተጨማሪ ምክንያት ሆኗል። ሊጀመር አስር ሳምንታት በቀሩት ኦሎምፒክ ዋዜማ የኮሚቴው ፕሬዚደንት ጉዞ መሰረዙ ኦሎምፒኩ ደህንነቱ የተጠበቀ ይሆናል በማለት ሲናገሩ ለሰነበቱት አዘጋጆች አሳፋሪ መሆኑ ተጠቅሷል። ይህ በእንዲህ እንዳለ ኦሎምፒኩ መደረግ አለበት የለበትም በሚለው የህዝብ አስተያየት ቀጥሏል። በቅርቡ ከተሰበሰበው አስተያየት ከ60 እስከ 80 በመቶ የሚሆነው ኦሎምፒኩ እንዲሰረዝ ይፈልጋል። ዘገባው የአሶሺየትድ ፕሬስ ነው። የጣሊያን ክለቦ ቻምፒዮንሽፕን አክሊል ደጋግሞ የደፋው ጁቬንቱስ ሴሪአ ከተሰኘው የሀገሬው እውቅ ውድድር እንዳይሳተፍ ሊታገድ እንደሚችል ተነግረዋል። ይህን ያሉት የጣሊያኑ የእግር ኳስ ፌዴሬሽን ፕሬዚደንት ጋብርኤል ግራቪና ሲሆኑ ቡድኑ ለመወዳደር ከፈለገ በቅርቡ ከተቋቋመው የአውሮፓ ሱፐር ሊግ ራሱን ማግለል እንደሚኖርበት ጠቁመዋል። ኤሲ ሚላንና ኢንተር ሚላን አዲስ ሊግ ከማቋቋም እቅዱ ቢያፈገፍጉም ጁቬንቱስ ግን በእቅዱ የጸና የጣሊያን ቡድን ሆኖ መቆየቱ ይታወሳል። ውድ አድማጮቻችን፣ የምሽቱ ፕሮግራማችን ተጠናቋል። በ22፣ በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። የዌብ እና የማህበራዊ መገናኛ ፕሮዲሰራችን ደግሞ አበባየሁ ገበያው ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍሳየ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። በደህና ቆየን። ጫካ ሆነ ወይ ሸለቆ

And she be yeah.